የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ስርጭት በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ታህሳስ 19 2011 ዓ ም ፕሮግራም ጀመረ። ¶¶ <laughs> የኢትዮጵያ ሕግጋት በቀላሉ እንዲገኙ ለማድረግ የሚያስችል ቋት ተዘጋጀ። ማንም ሰው ባለበት ቦታ ሆኖ ይሄን ሕግ ማግኘት የሚችልበትን ስርዓት መዘርጋ ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆነዋል። የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ናቸው የተሰሙት። በመጽሔት አብይ ርዕስ ዝርዝሮ ይቀርባል። በዛሬ የሁለተኛ አጋማሽ ወቅታዊ ርዕሰ ጉዳዮች እና አፍሪካ በጋዜጦች ይቀርባሉ። ከዛሬ የዓለም ዜና መካከል ደግሞ ዋና ዋናዎቹን ሰሎሞን። በደቡብና በኦሮሚያ ክልሎች በአማሮና ሱሮ ባርጉዳ ወረዳዎች ውስጥ ግጭት ተፈጥሮ አራት ሰዎች መገደላቸው ተሰማ። ኤርትራ ውስጥ የህክምና በጎ ፈቃድ ለመስጠት ኢትዮጵያውያን ሐኪሞች ተንቀሳቀሱ። የኮንጎ ዲሞክራሲያዊት ሪፐብሊክ ምርጫ ከነገ በስቲያ ይካሄዳል። የዩናይትድ ስቴትስ መንግስት ከፊል መዘጋት ማክተሙን የሚጠቁም አንዳችም ፍንጭ የለም። ዋና ዋና ዜና ነው። አመሰግናለሁ፣ ሰሎሞን። ሰላም አድማጮች፣ እንደምን አምሽታቸዋል? የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተንን። ክቡራትና ክቡራን ጤና ይስጥልን እንደምናመሻችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ንጉሱ ታምሬ ፕሮግራሙን እየመራ ነው። አሁን የዓለም ዜናው ይቀድማል። በደቡብና በኦሮሚያ ክልሎች ውስጥ በሚገኙ አማሮና ሱሮባር ጉዳ ወረዳዎች በተፈጠረ ግጭት አራት ሰዎች መገደላቸውን የአማሮ ወረዳ አስተዳደር አስታወቀ። የሱሮባር ጉዳና የገላና ወረዳዎች አመራር አባላት ወደ ህዝብ እንዳይወርዱ በኦነግ ማስጠንቀቂያ ተሰጥቷቸዋል ሲሉ የወረዳው ባለሥልጣን ለቪኦኤ በሰጡት ቃል ከሰዋል። ግጭቱ መኖሩን እንደሚያውቅና ባለሥልጣናቱ ከኦነግ ታጣቂዎች የተሰጣቸው ምንም ማስጠንቀቂያ እንደሌለ ለቪኦኤ የገለጸው የምዕራብ ጉጂ ዞን አስተዳደር የዞኑ የመንግሥት መዋቅር ሕዝቡን እያስተዳደረ ነው ብሏል። ጥቃቱን እየፈጸመ ያለው ዘመናዊና ከባድ መሣሪያ የታጠቀ የኦነግ ኃይል ነው ብለዋል። ዘጋቢያችን ያነጋገራቸው ነዋሪዎች ከምዕራብ ጉጂ ዞን ገላና እና ሱሮ ባርጉዳ ወረዳዎች አርብቶ አደሮችን ለማግኘት ያደረገው ጥረት አለመሳካቱን ሪፖርተራችን ጠቅሶ ሪፖርተራችን ከስፍራው ያጠናቀረው ዘገባ ዝርዝር በመጽሄት ይቀርባል። በሌላ ዜና ኦሮሚያ ክልል ውስጥ ከሚንቀሳቀሱ ፓርቲዎች ጋር አብሮ ለመስራት የገባውን ቃል አክብሮ እየተንቀሳቀሰ መሆኑን የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አስታወቀ። ከፓርቲዎቹ ጋር በተለያየ ደረጃ በጋራ ለመስራት ስምምነት ላይ መድረሱን የኦዴፓ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ተናግረዋል። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ህዝቡን ከችግር ለማውጣትና የህዝቡን ሰላም ለማረጋገጥ ተመሳሳይ አጀንዳ ካላቸው ድርጅቶች ጋር በቅንጅትም ሆነ በትብብር አብሮ እየሰራ መሆኑን ዛሬ በጽህፈት ቤቱ በሰጠው መግለጫ አስታውቋል። የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ እንደገለጹት ኦዴፓ ሀገሪቷ ያለችበትን የለውጥ ሂደት ለማሻገር የፖለቲካ ምህዳሩን በማስፋት የተለያዩ ከውጭ የነበሩ ፖለቲካ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ ምህዳሩን ማስፋቱንና ከብዙሃኑ ጋር የመስማማት ሁኔታ ላይ ተደርሶ በጄኔራል ከማል ገልቹ የሚመራው የኦሮሞ ብሔራዊ ፓርቲና በአቶ አባነጋ ጃራ የሚመራው በኦሮሞ ነጻነት ግንባር አንድነት መካከል መግባባት ላይ ተደርሶ በቅርብ ስለመውጣት ዝግጁ ነን ብሏል። ከዚህ ቀደም በአቶ ሌንጮለታ ከሚመራው የኦሮሞ ዴሞክራሲያዊ ግንባር ጋር የተደረገ ስምምነትን በተመለከተ የደረሱበትን ደረጃ አቶ ታዬ ለመገናኛ ብዙሃን ገልጸዋል። የቴክኒክ ኮሚቴ አሁን መርጀሩን ቅልቅሉ የምናጠናቅቅበት ደረጃ ላይ ነው ያለ ነው። ከዚህም ባሻገር ሌሎች ፓርቲዎች በቅርቡ የመግባቢያ ሰነድ እየተፈራረምን የሚታዩት ይኖራል ማለት ነው። በአጠቃላይ በክልላችን ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በሰላም ህግን እና ህግን መሰረት በማድረግ በመግባባት አብረን እየሰራን ነው። አቶ ታዬ በአገር ግንባታ ሂደት ላይ ከብዙ ድርጅቶች ጋር የኦሮሞ ዲሞክራሲያዊ ፓርቲ መግባባቱን ገልጸው በአምስት ዋና ዋና ነጥቦች የህግ የበላይነትን ማስጠበቅ፣ የዲሞክራሲ ሂደትን መገንባት፣ ነጻ የሆኑ ተቋማትን ማቋቋም፣ የሀገሪቷን ምጣኔ ሀብት እንዲያንሰራራ ማድረግና ችግር ውስጥ የገባውን የማህበራዊ ሁኔታ በተለይ የትምህርት ጥራት ላይ አብሮ ለመስራት ከግንዛቤ ተደርሶ እንደነበረ አስታውቋል። ከአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ አመሰግናለሁ። ሙክታር ለዘገባው። የኢትዮጵያን ሕግጋት ማንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ማዘጋጀቱን የኢትዮጵያ ፌዴራል ጠቅላይ አቃቤ ሕግ አስታወቀ። ይህ የመረጃ ቋት ከ1934 ዓ ም እስከ 2010 ዓ ም ባለው ጊዜ የወጡ ህግጋትንና ደንቦችን የያዘ መሆኑ ተገልጿል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎትም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር ያግዛሉ ሲሉ ፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። ተጨማሪ ዘገ በመጽሔት ይዘናል። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማ አርነት ንቅናቄ በምህፃሩ ሲአን አስታውቋል። ለውጡን ከፍተኛ መሥዋዕትነት የተከፈለበትም ብሎታል። ሲአን የተለያየ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን አወግዛለሁ ብሏል። ሲአን ዛሬ በሰጠው ጋዜጣዊ መግለጫ በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ብሏል። ንቅናቄው አክሎ የሲዳማ ሕዝብ ንቅናቄ ያለው የሲዳማ ክልልነት ጥያቄ ውሳኔ ሕዝብ ሂደት ቅርጽ አድማጮች ይህንን ሐረግ እንደገና ነበዋለሁ የሲዳማ ሕዝብ ጥያቄ ነው ያለው የሲዳማ ክልልነት ጥያቄ ውሳኔ ሕዝብ ሂደት የደረሰበትን ደረጃ መንግስት ለሕዝብ እንዲያሳውቅ ሲያን ጠይቋል። ይህም በመጽሔት ይዘገብበታል። ኤርትራ ውስጥ የሕክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ 39 ኢትዮጵያውያን የሕክምና ባለሙያዎች ዛሬ መሸኘታቸውን የመንግስቱ መገናኛ ብዙሃን ዘገቡ። ባለሙያዎቹ ኤርትራ ውስጥ የሚቆዩት ለሁለት ወራት መሆኑ ተገልጿል። የኤርትራ የበጎ ፈቃድ ዘማች ሐኪሞቹን ቡድን የሸኙት የኢትዮጵያ ጤና ጥበቃ ምክትል ሚኒስትር ይቅርታ፣ የኢትዮጵያ ጤና ጥበቃ ሚኒስትር ደኤታ ዶክተር ሌያ ታደሰ ተመሳሳይ ተልእኮዎች ወደ ሌሎችም የምስራቅ አፍሪካ ሀገሮች እንደሚደረጉ መናገራቸው ተዘግቧል። የኤርትራ ዘማቹ የኢትዮጵያ የበጎ ፈቃድ ቡድን ያቀፈው ሰላሳ አምስት ሐኪሞች ጠቅላላ ሐኪሞችና አራት ስፔሻሊስቶችን መሆኑ ታውቋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ከነገ በስቲያ እሁድ ይካሄዳል የተባለው ምርጫ ኮሚሽኑ ዝግጁ መሆኑንና በተባለው ጊዜ እንደሚካሄድ የአገሪቱ የምርጫ ኮሚሽን አስታውቋል። ምርጫው ለምን ላይካሄድ እንደሚችል አንዳችም ምክንያት አልታየኝም ሲሉ ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ የተናገሩት የሀገሪቱ ፕሬዚዳንት ጆሴፍ ካቢላ ጸጥታና ደህንነቱም ሙሉ በሙሉ እንደሚጠበቅ ቃል ገብተዋል። ባለፈው እሁድ ይካሄዳል ተብሎ የነበረው ፕሬዚዳንታዊና የፓርላማ ምርጫ ዋና ከተማይቱ ኪንሻሳ ውስጥ በሚገኝ መጋዘን ላይ በተነሳ እሳት የምርጫ መሳሪያዎችና ቁሳቁስ በመቃጠላቸው ለአንድ ሳምንት ተገፍቶ ነው ወደ ከነገ ወዲያ የተዛወረው። ከቃጠለው ወዲህ ለሚፈለጉ መሳሪያዎችና ቁሳቁስ ሙሉ በሙሉ ለምርጫ አስፈጻሚ ባለስልጣናቱ መድረሳቸውን ሚስተር ካቢላ ለቪኦኤ አረጋግጠዋል። የተባበሩት የአረብ ኤሚሬቶች ከሰባት ዓመታት በኋላ በሶሪያ ዋና ከተማ ደማስቆ ውስጥ ኤምባሲውን በአዲስ መልክ ከፍቷል። ይሁን እንጂ ለስምንት ዓመታት ያህል በተካሄደው የውጭ ጣልቃ ገብነትን በጋበዘ የእርስ በርስ ጦርነትና በሽብር በተናወጠችውና በደቀቀችው ሶሪያ ሰላም የመመለሱ ጉዳይ ከባድ መሆኑ አይቀርም እየተባለ ነው። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችው ተጨማሪ ዘገባ አለ አዳነች ፍሳየት አቀርበዋለች። ማንብጅ በተባለችው የሰሜን ኮሪያ ከተማ ላይ የተመደቡ በዩናይትድ ስቴትስ የሚደገፉ የጥምረት ኃይሎች በአካባቢው ለሚኖሩት ኩርዶች ጸጥታን የመጠበቅ ተስፋ ሰጥተዋል። የትራምፕ አስተዳደር በያዝነው ወር የአሜሪካ ወታደሮች ከሶሪያ እንደሚወጡ ተናግሯል። ቱርክ በበኩሏ በኩርድ ሚሊሻ ላይ ወታደራዊ እንቅስቃሴ እንደምታካሄድ አስታውቃለች። የማንጅብ ከተማ ነዋሪዎች በቱርክ በሚደገፉት ነፃ የሶሪያ ሰራዊት በተባሉት አማጽያን ተከበናል። የዩናይትድ ስቴትስ ወታደሮች ከወጡም ጥቃት ሊከፍቱብን ተዘጋጅተዋል የሚል ስጋት አላቸው። ሬድዋን አስካር የተባሉ የማንጅብ ነዋሪ ስጋታቸውን ገልጸዋል። ሁሉም በሚከፈተው ውጊያ ምክንያት ይፈናቀላል። የሶሪያ ነጻ ሰራዊት የተባለው ቡድን ደግሞ ርህራሄ የሌለው ጨካኝ ነው። በከባድ ዝናብና በጎርፍ መጥለቅለቅ ምክንያት በሰሜን ኮሪያ ያሉት የስደተኞች ሰፈሮች ሊኖርባቸው በማይቻል ደረጃ ላይ መድረሳቸውን የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ገልጿል። የረድኤት ድርጅቶችም የረዷቸው ነገር እንደሌለ ቡድኑ ጠቁመዋል። የተባበረው የአረብ ኤሚሬቶች ትላንት ኤምባሲውን ደማስቆ ላይ በአዲስ መልክ ከፍቷል። ይህም የሶሪያው ፕሬዝደንት ባሽር አልአሳድ በአረቡ ዓለም ተቀባይነት ወደ ማግኘት እየተመለሱ እንደሆነ ተደርጎ ታይቷል። ሶሪያ ያሉት የኢራቅ አምባሳደር ሌሎች የአረብ ሀገሮችም ከሶሪያ መንግሥት ጋር ግንኙነታቸው እንዲያድሱ ጥሪ አቅርበዋል። ሶሪያ የአረቡ ዓለም መሃል የሆነች አገር ነች። በአረቡ ዓለም ወሳኝ የሆነ ስትራቴጂካዊ አቀማመጥ አላት። ስለሆነም በአረቦችን ላይ የምትባል አጋር አይደለችም። መላ የአረብ አገሮች ኤምባሲዎቻቸውን በደማስቆ መልሰው እንዲከፍቱ ነው ጥሪ የማደርገው። የዩናይትድ ስቴትስ አጋር የሆነው የተባበረው የአረብ ኤሚሬቶች የባሽር አልአሳድን መንግሥት የሚዋጉትን አማጽያን በገንዘብ ከሚረዱት የአረብ ሀገሮች አንዱ ነበር። አሁን ግን የሀገሪቱ መሪዎች ክልላዊ ጣልቃ ገብነት የሚሉትን ለመከላከል ሶሪያ ውስጥ መቆየት እንደሚያስፈልግ ገልጸዋል። ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስነው ድንበር ላይ ለማቆም ላሰቡት ግንብ የጠየቁትን ወጪ የተወካዮች ምክር ቤቱ ካላጸደቀላቸው በሀገራቸውና በሜክሲኮ መካከል ያለውን ወሰን ሙሉ በሙሉ እንደሚዘጉ ፕሬዚደንት ዶናልድ ትራምፕ በድጋሚ ዛቱ። ፕሬዝደንቱ አክለውም በጀቱ ካልተፈቀደ ዋሽንግተን ለደቡብ አሜሪካ ሀገሮቹ ሆንዱራስ፣ ለጓቴማላና ለኤል ሳልቫዶር የምትሰጠውን እርዳታ እንደሚያቆሙ ዛሬ አስጠንቅቀዋል። በተጨማሪም ሀገራችን የተጫኑባትን አስደማሚ የኢሚግሬሽን ሕግጋት መለወጥ አለብን ሲሉ ዛሬ በተከታታይ ባወጧቸው ትዊቶች አሳስበዋል። በዜና የጀመረው ፕሮግራማችን በ19 ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በናይል ሳትን ጭምር እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት። በድጋሜ የተከበራችሁ አድማጮች እያስተናገድናችሁ የምንቆየው ሰሎሞን አባተና አዲሱ አበበንን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ ያህል እናሰማችሁ። አንተ ሙስሊምና አንተ ክርስቲያን ተባብሎ የሚከበር በዓል አልነበረም። እዚ አካባቢ ያለው ነገር በጣም ደስ ይላል። በቃ እኛነታችንን ትክክለኛዋን ኢትዮጵያ ድሮ የምናውቃትን ያልተከፋፈለችውን አንድ የሆነችውን ሁሉም ሰው ሰው በሰውነቱ የሚተዋወቅባት ሰው በሰውነቱ የሚዋደድባትን ኢትዮጵያ ለማየት ሽያለው። ቁልቢ ላይ ማለት ነው። የቁልቢ ገብርኤል ተሳላሚ መንገደኛ ምዕመን ናቸው። ዘገባለን። አሁን የዕለቱ አብይ ርዕስ ይቀርባል። ከትናንት እስከ ዛሬ በአገሪቱ የወጡ ህጎችን ለህብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ይህ መረጃ ቋት ህብረተሰቡ ከ1934 እስከ 2010 የወጡ ሕጎችንና ደንቦችን በቀላሉ እንዲያገኝ እንደሚያስችለውም ተጠቁሟል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ለተገልጋዮች ይበልጥ ተደራሽ የሚያደርግ የኢንተርኔት አሰራርም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር እንደሚያግዙ የፌዴራል ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ ለጋዜጠኞች አብራርተዋል። እስክንድር ፍሬው ነው የተከታተለው። በኢትዮጵያ የወጡ ህጎችን፣ ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለቅ፣ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬ እውነታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ህግ የተሰጠው መግለጫ ግን ይህ ችግር መቃለሉን ዘመኑ ወደ ደረሰበት አሰራርም መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ህግ ብርሃኑ ጸጋዬ እንዳሉት አዋጆች፣ ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል። የኤፍዲ ጠቅላይ አቃቤ ህግ ከ1934 ዓ.ም ጀምሮ እስከ 2010 የወጡ ህጎች አሉ። እነዚህ ህጎች አንደኛው በተቻለ መጠን ብርሃንና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ። ተደራሽ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይሄን ህግ ማግኘት የሚችልበትን ስርዓት መዘርጋ ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆነዋል። በተጨማሪም እጉ እንኳን የሚሸጥ ቢሆንም ሁሉም ህጎች አይደሉም እዛ የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ1934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ህጎች ስለሚያስፈልጉ እና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል። ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ጠቅላይ አቃቤ ህጉ ተናግረዋል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስታውሰዋል። ጠቅላይ አቃቢ ህግ ይህን ሶፍትዌር እና ድረገጽ ይፋ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም፣ ለተለያዩ ተቋማት እንኳን ለሌሎች ተቋማት እቅርና ይህንን ስራ በዕለት ተዕለት የሚሰሩ ዳኞች፣ አቃቢ ህጎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ሄዶ ፍትህ በተሳለጠና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረተሰቡ አጠቃላይ ከፍትህ ስርዓቱ ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው። ይህ ሶፍትዌር ለእለት ተእለት ስራ ብቻም ሳይሆን ለትምህርት ተቋማትም ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግ እና በህጉ ላይ የሚታዩ ትንጽጾችንም አውጥቶ ለእኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው። ስለዚህ ጠቀሜታው ዘርፈ ብዙ ነው። ዛሬ በጠቅላይ አቃቤ ህግ ይፋ የተደረገው አዋጆችን ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው። የፌዴራል የሰነዶች ማረጋገጫና ምዝገባ ኤጀንሲ ምክትሏና ዳይሬክተር ሙሉቀን አማረ ለአሜሪካ ድምፅ ያስረዱት ደንበኞችን በፍጥነት ከማስተናገድ አንጻር በመስሪያ ቤታቸው የተደረሰበትን ደረጃ ያስታወሱት አዲሱ አሰራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል። በመሰረቱ ሰፊውን ተገልጋይ የሚጠቀምበትን ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት የውክልና አገልግሎት ወደ ተቋሙ ሲመጡ ወደ ተቋሙ ሲመጡ በነበረው ማሰራር ቢሆን ማለት ነው። ጊዜን ከማሳጠር አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ከአምስት ደቂቃ ይበልጥም ነበር። ተቋሙ ጋር ከደረሱ በኋላ ሁኔታው የተሻሽለው ነበረ። አዎ፣ ተሻሽለው ነበር በማንዋል አላሰራርም ግን ትልቁ ጥሩ መሻሻል ካሳዩ መንግስታዊ መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቷል። መስሪያ ቤታችሁ ያው ባለጉዳዮች ከማስተናገድ አንጻር፣ ልክ ነው። አሁን በዋናነት ይሄኛው በኢንተርኔት ወጪውን የቀነስንለት ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው። ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጭም ሲያጠፋ የነበረው ውል ለማጻፍ ባለሙያዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት። እኛ ጋር ከመጣ ቀደም ሲል የነበረው 25 ደቂቃ በ15 ደቂቃ ውስጥ አገልግሎቱን ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከእኛ ተቋም ውጭ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና ለውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክልና ወይም ሽያጭ ውሎዎች ሊሆኑ ይችላሉ እነዚህ ሲሆን የመብት ትክክለኛ ባለንብረት ስለመሆኑ የሚያገልጽ ማስረጃና መታወቂያ ብቻ ነው ይዞ የሚመጣው ማለት ነው። የመጨረሻ ጥያቄ አደርገዋለሁ። ከኢትዮጵያ ውጭ አሉ ኢትዮጵያውያን ሊሆኑ ይችላሉ ትውልድ ኢትዮጵያውያን፣ አሁን ቅድም ለምሳሌ ንብረት ማስተላለፍ ሚል ስለጠቀሱ ነው ይህን አገልግሎ መጠቀም ይችላሉ? ምክንያቱም ፊርማዋ አለች በመሀል እንግዲህ እሷ በሌለችበት ሁኔታ ያው ልክ ነው የተለያዩ ውሎችን ሲመጣ በአካል መምጣት ህግም ያስገድዳል በፊርማ ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም አንድ ሰው እድሜው ውክልና ሚመስጠው ሲሆን ለመዋዋለም እድሜው መድረስ ስላለበት ያለበት ከመታወቂያም በዘለለ በአካልም ያንን ማረጋገጥ መቻል አለበት። እድሜ ብቻ ሳይሆን ሌሎች ከአእምሮም አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጭም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለው፣ ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆኖ ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥቶ ነው የሚረጋገጠው። ስለዚህ ቀደም ሲል የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጭ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ውክልና ህክምናውን ሰጥተው በኤምባሲ አማካኝነት ወደ ውጭ ጉዳይ መጥተው ቀጥታ ወደኛ ተቋም የሚረጋገጠው ና ስለዚህ፣ በአካል መጥቶ ችሎታውን ማለት ነው ችሎታውን ለማረጋገጥ ና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል ወይም የሴትየው መምጣት ግድ ይሆናል ማለት ነው። ፎርሙን ግን ባሉበት ሀገር ሆነ አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ አገር መምጣት ይችላሉ ይችላሉ። ፎርሙን በማንኛውም ሰዓት አንደኛ የሞሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም። ከሞሉ አስራ አምስት ቀን አለ ብለዋል። አስራ አምስት ቀን አለ በፈለጉ ሰዓትም እየከፍ እየከፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በ15 ቀን ውስጥ ማሻሻል ይችላል። በዛሬው ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል። ዛሬ በዚህ መልኩ መግለጽ ያስፈልግበት አገራችን በለውጥ ሂደት ላይ ነች ያለችው። ይህን የለውጥ ሂደት በተግባር በማገዝ እና ለውጡ የሚታይ ህብረተሰቡ ከሚፈልገው ከዕለት ተዕለት ስራው ጋር ተያያዥነት ያላቸው ነገሮችን የሚያረጋግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚሁ አግባብ ብንረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችን በዚሁ ለህብረተሰቡ በተሳለጠና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው። በፌዴራል የሰነዶች ማረጋገጫና ምዝገባ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። የመጽሔቱ ዝግጅት ይቀጥላል። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳ ማርነት ንቅናቄ ሲአን አስታውቋል። ለውጡን ከፍተኛ መሥዋዕትነት የተከፈለበት ብሎታል ሲአን የተለያየ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችንም አወግዛለሁ ብሏል ሲአን ዛሬ ባወጣው ጋዜጣዊ መግለጫ። በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ሲል አክሏል ንቅናቄው። የሲዳማ ሕዝብ ጥያቄ ነው ላለው የሲዳማ ክልልነት ጥያቄ መፍትሄ ለማስገኘት የታሰበው ውሳኔ ሕዝብ ሂደት የደረሰበትን ደረጃ መንግሥት ለሕዝብ እንዲያሳውቅ ሲአን ጠይቋል። ሪፖርተራችን ዮናታን ዘብዴዎስ ከሐዋሳ ተጨማሪ ዘገባ አለው። የስዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዶካ ሌላምሶ ዛሬ በሰጡት ጋዜጣዊ መግለጫ እንዳሉት ሲአን ለህዝብ ነጻነት ህዝባዊ ትግል ሲያደርግ የቆየና አሁን በአገሪቱ ታይቷል ያሉትን ለውጥ የሚደግፍ ክልላዊ ፓርቲ ነው። በዋሳ ከተማ በህዝቦች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን ሲአን እንደሚያወግዝ ተናግሯል። በዚህ በለውጥ ሂደት ውስጥ ምርጫው ሰላማዊና ፍትሐዊ ሆኖ ተጠናቆ በምርጫ የተሻለ ተቀባይነት አለው ህዝብ መርጦ መንግስት እስከሚቀበል ድረስ ሂደቶች በሙሉ መሄድ አለባቸው። በሰላማዊ መንገድ ብቻ ነው። በሁከት የሚገኝ የፖለቲካ ትርፍ የለም። በሁከት የሚገኘው ክሳራ ብቻ ስለሆነ ስለዚህ አንዳንድ ቦታዎች ሆን ተብሎ የሚፈጠሩ በተለይም በዋሳ አካባቢ የሚፈጠሩ ችግሮች ህዝቡ ወደ ጥርጣሬ እንዲሄድ እያደረጉ ስለሆነና በስማቸው በመጥራት ጭምር ሚዛናዊ ያልሆነ የዘገባ በማቅረብ ልዩነት እንዲሰፋ የሚያደርጉ መደበኛና ማህበራዊ ሚዲያ እኩይ ተግባር ፓርቲው ያወግዛል ነው ያሉት። በተለይም ባለፉት ሳምንታት በአዋሳ አካባቢ የተፈጠሩ አንዳንድ ክስተቶች አሉ። ክስተቶችን አስመልክቶ አንዳንድ ሚዲያዎች እውነታውን በትክክል ፈልጎ ወይም አጣርቶስ በትክክል ምንጩና መነሻው ሳይታወቅ የሚተላለፉ ዘገባዎች ህዝቡን እርስ በርስ እንዲጠራጠር የሚያደርጉ ሆኖ አግኝተናቸዋል። በማስ ሚዲያውም አንዳንድ ሚዲያዎች በተዛባ ሁኔታ ህዝቡን እና አንዳንድ ቡድኖችን ታርጌት በማድረግ መግለጫ ሲሰጥ እየሰማን ስለሆነ ይህ ድርጅትም ኃላፊነት የሚሰማው ስለሆነ ስለ ከተማው ህዝብም፣ ስለ አካባቢው ህዝብም በክልል ላሉት ዜጎች ሁሉ ኃላፊነት በተሞላ ሁኔታ ሂደቶችን የሚከታተል ስለሆነ ይህ ሂደት ትክክል አለመሆኑን ለመግለጹ ነው። ዛሬ ጥር ናችሁ። ቀደም ሲል ለኢትዮጵያ ህዝብ በጭቆና ስር በነበረበት ጊዜ እያግዙ የነበሩ እስፔሻሊ በውጭ ሀገር ነገር ግን አሁን በሀገር ውስጥ የሚንቀሳቀሱ አሉ። እሳት የተሰኘው ሬዲዮ ጣቢያ የተፈጠረው እንዴት እንደተፈጠረ ገና ጥናት ሳይደረግ አንዱን የህብረተሰብ ክፍል ታርጌት በማድረግ አስተላልፈዋል። ያንን ዘገባዎችን ሁሉ ማየት ይችላል እና አንዱ እሱ ነው። ዛሬ ብቻ አይደለም፣ ከዚህ በፊትም እዚህ አዋሳ ላይ የተፈጠረውን ግጭት መሰረት አድርጎ በከፍተኛ ደረጃ ያራገበው ያ ጣቢያ ጣቢያ ነው። ሌላ ደግሞ በፌስቡክ ላይ የሚያስተላልፉት እሱን ሪፈር ማድረግ እንኳን ባይቻልም ነገር ግን በዋናነት የሚታየው ይሄ ነው። በሰላማዊ መንገድና በሀሳብ ልዕልና እንጂ ሁከት በመፍጠርና የህዝቦችን ሰላም በመንሳት የሚደረግ ትግል ተቀባይነት እንደሌለው ሊቀመንበሩ አመልክቷል። የፓርቲውን ባለሁለት ገጽ መግለጫ ቃል በቃል ለጋዜጠኞች ያነበቡት የሲዳማ አርነት ንቅናቄ ሲአን የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳ እንዳሉት በአገሪቱ ባለፉት ስምንት ወራት ውስጥ አንጻራዊ ለውጥ ታይቷል። የተሰደዱ ምሁራን፣ ጸሐፊዎች፣ የፖለቲካ ድርጅቶችና የሚዲያ ተቋማት ወደ አገር መግባታቸው የለውጡ ማሳያ ነው ብሏል። ነገር ግን ይላል መግለጫው፣ ነገር ግን ከፍተኛ የተከፈለበት ለውጥና ይህን ለውጥ ተከትሎ መታየት የተጀመረው የዜጎች ሰብአዊና ዲሞክራሲያዊ መብት መከበርን ለመቀልበስ ሙከራ እየተደረገ ነው ይላል መግለጫው። ፓርቲው በመግለጫው ማንኛውም የግልም ሆነ የመንግስት ሚዲያ ሚዛናዊነቱ ያልጠበቀና ያልተጣራ መረጃ በማሰራጨት በህዝቦች መካከል መጠራጠር እንዲነግስ ከማድረግ መቆጠብ ይገባቸዋል ብሏል። ይህን ከፍተኛ መስዋዕትነት የተከፈለበትን የሀገራችን የለውጥ ጎዳና ና ለመድፈቅ የሚንቀሳቀሱ ጸረ ለውጥ ኃይሎች በተለያየ ደረጃ እንቅስቃሴ እያደረጉ መሆናቸው የሚያሳዩ ምልክቶች ከመኖራቸውም በላይ አንዳ አንዳንድ የለውጥ ተጠቃሚ ሆነው ወደ አገር የገቡ ሚዲያዎች እና ታሪካዊውን ለውጥ በስጋት የሚያዩ አካላት ለአያለ ዘመናት ተዋደውና ተቀላቅለው በጋራ እየኖሩ ያሉ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እርስ በእርሳቸው እንዲጠራጠሩና በውጤቱም እንዲደናቀፉ ለተቀን እንደሚታትሩ ለማወቅ ተችሏል። የክልሉ መንግስት ስራ ኃላፊዎችም የብሔር መብት የሚጻረሩ ንግግር ከማድረግ መቆጠብ አለባቸው ብሏል። መግለጫው የሲዳማ ወጣቶች ወይም እጄቶዎች የሰላም ኃይል እንጂ የስጋት ምንጭ አይደለም የሚለው ሲአን እጄቶዎች ለእኩልነትና ለህገመንግስታዊ መብት መከበር የሚያደርጉትን ትግል ሰላማዊ በሆነ መንገድ አጠናክረው እንዲቀጥሉ ጠይቋል። የሲዳማ የክልል መሆን ጥያቄ ዘመናትን የቆየ የሲዳማ ህዝብ ጥያቄ መሆኑን የጠቀሰው የፓርቲው መግለጫ የሲዳማ ክልል የመሆን ጥያቄ ህዝበ ውሳኔ የደረሰበትን ደረጃ መንግስት ለህዝብ እንዲያሳውቅ ንቅናቄው አሳስቧል። የመጨረሻ ምዕራፍ የሆነው ህዝበ ውሳኔ ወይም ሪፈረንደም ጊዜውን ጠብቆ እንዲካሄድ፣ ሂደቱም የደረሰበት ደረጃ ለህዝብ ይፋ እንዲደረግ አጥብቀን እናሳስባለን። ቪኦኤ ከመግለጫው በኋላ ሲአን ውስጥ የነበረው አለ መግባባት መፍትሄ ማግኘቱን ለማጣራት ጥረት አድርጓል። በዚህ መሰረትም በመካከላቸው ተፈጥሮ የነበረው ልዩነት በሽምግልና እንደተፈታና የሲአን ሊቀመንበር የነበሩት ዶክተር ሚሊዮን ቱማቶን በመተካት አቶ ዱካሌ ላምሶ በሊቀመንበርነት ደሳለኝ ካሳሞ ደግሞ በምክትል ሊቀመንበርነት መሾማቸው ተገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ሐዋሳ ውስጥ በተፈጠሩ ግጭቶች ሚዛናዊ ያልሆኑ ዘገባዎችን በማቅረብ ቅሬታ የቀረበበትን የኢሳትን መልስ ከጣቢያው ኃላፊዎች አሁን ማምሻውን አግኝተናል። ኃላፊው አቶ አበበ ገላው እንደገለጹልን ዘገባውን ሚዛናዊ ለማድረግ የክልሉን ፕሬዝዳንትና የከተማዋን ነዋሪዎች አነጋግረዋል። በአካባቢው የጸጥታ ችግር እንዳለ ለማስተባበል ካልሆነ በቀር ቅሬታው ትክክል አይደለም ብሎ አላበበ። በተለይ ደግሞ ቅሬታ የቀረበበት ዘገባ በትክክል መቼና የትኛው ላይ እንደሆነ በግልጽ አለመቀመጡ መልሱን በዝርዝር ለመስጠት አስቸጋሪ ነው ሲሉ የኢሳት ዲሬክተር አቶ አበበ ገላው አስረድተዋል። ዮናታንን ቀደም ላለ ዘገባው እናመሰግናለን። ይቀጥላል። ግን ዮናታን ግን በሌላ ርዕስ ነው። በደቡብና በኦሮሚያ ክልሎች በሚገኙት አማሮና ሱሮ ባርጉዳ ወረዳዎች ውስጥ በተፈጠረ ግጭት አራት ሰዎች መገደላቸውን የአማሮ ወረዳ አስተዳደር አስታውቋል። የሱሮ ባርጉዳ ገላና ወረዳዎች አመራር አባላት ወደ ሕዝብ እንዳይወርዱ በኦነግ ማስጠንቀቂያ ተሰጥቷቸዋል ሲሉ የወረዳው ባለሥልጣናት ለቪኦኤ በሰጡት ቃል ከሰዋል። ግጭቱ መኖሩን እንደሚያውቅና ባለሥልጣናቱ ከኦነግ ታጣቂዎች የተሰጣቸው ምንም ማስጠንቀቂያ እንደሌለ ለቪኦኤ የገለጠው የምዕራብ ጉጂ ዞን አስተዳደር የዞኑ መንግሥት መዋቅር ሕዝቡን እያስተዳደረ ነውም ብሏል። ጥቃቱን እየፈጸመ ያለው ዘመናዊና ከባድ መሣሪያ የታጠቀ የኦነግ ኃይል ነው ብለዋል። ዘጋቢያችን ያነጋገራቸው ነዋሪዎች ከምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች አርብቶ አደሮችን ለማግኘት ያደረገው ጥረት አለመሳካቱን የጠቆመው ሪፖርተራችን ዮናታን ተከታዩን ዘግቧል። የአማሮ ወረዳ ምክትል አስተዳዳሪ አቶ ተፈራ ባንዶራ እንዳሉት በአማሮ ወረዳ ከረማ ቀበልና በምዕራብ ጉጂ ዞን ሱሮ ባር ጉዳይ ወረዳ ትናንት ስድስት ሰዓት ተኩል አካባቢ በተነሳው ግጭት አራት ሰዎች ተገድለዋል። በጥቃቱ ከተገደሉ አርሶአደሮች በተጨማሪ አንድ ወጣት ልጅ ቆስሎ በአማሮ ኬሌ ሆስፒታል ሕክምና የተደረገለት ሲሆን ባለፈው ሳምንትም ሶስት ሲቪሎች መገደላቸውን አስታውሰዋል። የኦነግ ታዳጊና ከኦሮሚያ ከሱሮ ባር ጉዳይ ወረዳ እዚያ ገባው እስካሁን ድረስ አራት ሶስት ተጎድተዋል። ባለ መረጃ ስለዚህ ንብረት ቃጠሎ አለ፣ የሰው ሞት አለ። ጥቃቱ እየደረሰ ያለው ከሱሮ ባርጉዳና ገላና ወረዳዎች በኩል ሲሆን ከወረዳዎቹ አመራሮች ጋር ተነጋግረን ችግሩን እንዳንፈታ የወረዳዎቹ አመራሮች ወደ ህዝብ እንዳይወርዱ በኦነግ ሰራዊት ማስጠንቀቂያ ተሰጥቷቸዋል ብለዋል። የሱሮ ባርጉዳና የገላና ወረዳ አመራር ህዝብ ውስጥ መውረድ አይችልም። አንደኛ እነሱ በእነሱ ላይ ጥቃት እንዳይደርስ ስለመፈሉ የሚያወሩት ወረ እንጂ አመራሩ ቀበሌ ላይ መግባት አይችልም። ቀጥታ የኦነግ ታጣቂ እኮ ወርዶ ከእናንተ ጋር መገናኘት አይችሉም። ስለዚህ ባንዲራ ወስታችን ትክክሉ ጭምር ቀጥታ ይላል ደውሎ ለኛ። ስለዚህ ከኛ ጋር ነው ኮሚኒኬሽን መፍጠር የምትችሉት የሚለውን ነገር ያስቀምጣሉ። የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው ግጭቱ መኖሩን አውቃለሁ የዞኑ መንግስት መዋቅርም ህዝቡን እያስተዳደረ ነው ብሏል። በኦነግ ታጣቂዎችም በሱሮ ባርጉዳ አመራሮች ላይ የደረሰባቸው ማስጠንቀቂያም የለም ነው ያሉትም ደርስባቸው እያስተዳደሩ ነው። ሰው ዝም ብሎ የሚያወራ ይሆናል ቁጭ ብሎ እያስተዳደረው። ከጉጂ ኦሮሞ አንድ ሰው በጥይት እንደተመታና ከብት የመዘራረፍ ችግር በሁለቱም በኩል መኖሩን ተናግረዋል። አመራሮች መሀል ገብቶ እንድመለስ እያደረግ ይሄን ነው ስንሰራ የቆየ ነው። አሁንም ትላንትና ለምሳሌ ገዳና ወረዳ ላይ የአገር ሽማግሌዎች ላይ እየቀበለ ተጠርቶ አመራር ተጠርቶ ውይይት አድርገናል። ባለፈው ሳምንት የአስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱት ጥቃት አይደለም ማለታቸውን ቪኦኤ መዘገቡ ይታወሳል። የካርማጅጆላ ቀበሌ ነዋሪ አቶ ዘነበ ጅሎ አርሶ አደሮቻቸው ከብቶቻቸውን በሚጠብቁበትና ማሳቸውን በሚያርሱበት ጥቃት እንደሚደርስባቸው ተናግረዋል። ሰው ሞቷል። እኛ ጋር ያው በታጠቀ ኃይል ነው የኛ ህዝብ የተወረደ አርሶ አደሬ ከብቱን ባሰማራበት ለማሳው በገባበት የታጠቀው ኃይል ከባድ ወረራ ወሮ አራት ሰው ገሎ አንድ ሰው ቆስሎ፣ ሰለጠነ ኃይል ስለሆነ ምንም ያልሰለጠነ አርሶ አደር አጥቅቶ ወደ ኋላ ተመልሰዋል። ከመንግስት የሚደረግላቸው ክትትል አለ መኖሩን ገልጠው የሞቱ ወንድሞቻችንን አስክረን አምጥተን ልንቀብራቸው ነው ብሏል። አንድ አምላክ እንጂ የሚመራው መንግስት የሌለ ህዝብ ነው። እንደ መንግስት አካል ደርሶ ምርመራ ለማካሄድ ማን ገደለ ባይ በሌለበት ያው የሞቱትን ለመቅበር እየተዘጋጀን አለ ነገ ከነገ ወዲያ እንቀብራለን ብለናል። ሌላ የወረዳው ነዋሪ የሆኑት አቶ ተካበገንን እንዳሉት በጉጂ ኦሮሞ ውስጥ ዘመናዊና ትልልቅ መሳሪያ የታጠቁ የኦነግ ታጣቂዎች በህዝብ ላይ ጥቃት እያደረሱ ነው። ከፍት ሲጠብቅ የነበሩ በራሱ ማሳ ላይ የነበረውን ሁለት አርሶ አደር እንደገና ተገሎ ሌሎቹ የት እንደጠፉ የማይታወቅበት ሁኔታ ነው አሁን ያለው። ግጭቱን ለማስቆም የተደረገ ጥረት አለመኖሩን ተናግረው በአካባቢው ያለው የአገር መከላከያ ሰራዊትም ገለልተኛ ሆነው ሁለቱንም ህዝብ እያገለገሉ አለመሆናቸውን ገልጸዋል። የሚጠይቅ ክልልም የለ ዞንም የለንም ፌዴራልም መጥቶ የሚጠይቅ የለም። እስካሁን የሞተው ህዝብ ከሰማኒያ በላይ ነው። አስራ ስድስት ቀበሌያትን ሙሉ ያጠቃለለ ግጭት ነው። ከአስራ ስድስቱ ተፈናቃይ ላይ ከአርባ አምስት ሺህ በላይ ሄዷል። ከቀን ወደ ቀን እየጨመረ ነው። አሁን ባለው ሁኔታ ወደ መቶ ሺህ ሊገባ እንደሚችል ነው። በፊት ሀያ ሶስት ሺ አምስት መቶ አካባቢ ነበር። አሁን ወደ አርባ አምስት ሺ ቤት ነው እየሄደ ያለው። በግጭቱ ምክንያት እየደረሰ ያለው ጉዳት ከፍተኛ ነው። ግጭቱ በተደራጀ ሁኔታ የሚፈጸም የአርሶና አርብቶ አደር ግጭት መልክ የሌለው ነው ብሏል አቶ ተካቤም አካል የሚመራ በምን ሰዓት ማጥቃት እንደሚችል ስልታዊ ማፈግፈግንም እየተጠቀመ ወታደራዊ ስልት እየተጠቀመ ባህላዊ ግጭት አለመሆኑን የሚያሳዩ ብዙ ሳይንሳዊ ደግሞ በኦነግ ታጣቂዎች ደረጃ ብቻ ሊገኝ ይችላል ወይ? አሊያም መንግስት ጋር ነው ይሄ አይነት መሳሪያዎች ጠመንጃዎች ያሉት። ከምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳ አርብቶ አደሮችን በኪስ ስልካቸው ለማነጋገር ብንሞክርም ልናገኛቸው አልቻልንም። ግጭቱ አለመረጋጋቱን የገለጸው በአካባቢው ጸጥታ ለማስከበር የተላከው የመከላከያ ሰራዊት አዛዥ ሻለቃ ጌታቸው፣ በአካባቢው ጥቃት እያደረሰ ያለው ኃይል ኦነግ ይሁን አልሸባብ ወይም ሌላ አሸባሪ ማረጋገጫ የለኝም ብሏል። ያው ግጭት አለ ነው። የኦነግ ሰራዊት ይሁም ጥቃት እያደረሰ ነው ተብሎ ይነሳል በተደጋጋሚ ጊዜ። ኦነግ በዚህ ጉዳይ ዙሪያ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳኒም ለማነጋገር ያደረግነው ጥረት አልተሳካም። በአንድ ሳም ስምንት ውስጥ ከምዕራብ ጉጂ ዞን ሱሮባድ ጉዳና ገላና ወረዳ ጋር ከሚዋሰኑ ቡርጅና አማሮ ወረዳ ገጠር ቀበሌያት በተመሳሳይ ጥቃት የሞቱ ሰዎች ቁጥር 13 ደርሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሃዋሳም። አመሰግናለሁ። ዮናታን ለዘገባው። ተከታዩ ዘገባ ወደ መቀሌ ይወስደናል። መቀሌ ከተማ ውስጥ ምድረገነት ተብሎ በሚጠራው አካባቢ ህገወጥ ተብለው ከስምንት ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታዎቻቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑ እንዳስከፋቸውም ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶችን አሻራ ለማጥፋት ነው ብለዋል። አቤት ባዮቹ የመቀሌ ነዋሪዎች ቤቶቹ የፈረሱት ህጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ ሓድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመልክቷል። ሙሉጌታ አጽብሃ ከመቀሌ ተጨማሪ አለው። ወይዘሮ ሙሉ እምባየ በመቀለ ከተማ ሓድነት ክፍለ ከተማ ምድረገነት ተብሎ በሚጠራ አካባቢ በ1994 ዓ ም ቤት ገዝተው ከዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በንደርታ ወረዳ ይተዳደር ስለነበረ ቦታውን ከአካባቢው አርሶ አድሮች መግዛታቸውን ይናገራሉ። ለእኛ ሲሸጡልን ቤት ሰርተው ህጋውያን የታጋይ መስዋዕት የከፈሉ የካሳ ተሰጥቷቸው የካሳ ብለው ነው ሰጡን ይህንን ያህል ዝርዝር መዝገብና ማህተም ያለበት ወረቀት አባሎች ሰባት አባሎች የፈረሙለትን ደብዳቤ ከነ ማህተሙ አድርገው በአስተማማኝ አድርጎ ነው ይሸጡልን። እኛም እናውቀው የለን ህዝብ የሸማቸው የቀበሌ አስተዳዳሪዎች ናቸው። አሁን ቤቱን ተረክበን እየኖርን እየወለድን ልጅ ልጆች እያስዳርን እያለ ከዛ በኋላ ይላሉ ወይዘሮ ሙሉም። መንግስት ቤታቸው ህጋዊ አይደለም ብሎ በ2003 ዓ.ም ግብረ ኃይል አሰማርቶ በኃይል አፈረሰው። በዚያን ጊዜ በአካባቢ 227 ቤቶች መፍረሳቸውንም ተነግረዋል። ከዛ በኋላ የሚያርፉበት አጥተው እየተቸገሩ መሆኑን ነው የሚገልጹት። ይህንን ቦታ መንግስት ለአርሶ አደሮች ካሳ ሳይከፍል ለእኛም ተለዋጭ ቦታ ሳይሰጥ የማን ቦታ ብሎ ነው የያዘው በማለት ደግሞ ይጠይቃሉ ወይዘሮ ሙሉም። ይህ መሬት በገበሬዎች ማህበር ይዞታቸው ነበር። ካሳ ይገባቸው ነበር። እሳቸው ሽጦ ከኛ ጋር ተካሱ። አሁን ያ መሬት በነፃ ሊወስደው ነው መንግስት። ለእኛ ምን ያስብልናል? ይህ ነው የጨነቀን። አሁን ያ መሬት የእኛ ነው ወይስ የገባረች ነው ወይስ መንግስት አጭበርብሮ በነጻ ሊዘርፈን ነው ሌሎች ያነጋገርኳቸው ቅሬታ አቅራቢዎች ደግሞ መንግስት ለዘጠኝ ዓመታት የኖርንበት ቦታ መጀመሪያውኑ ህጋዊ ካልሆነ ይህንን ያህል ብዙ ቤቶች ሲገነቡ ለምን ዝም ብሎ አየ? ለምንስ አያስቆመውም ነበር ይላሉ። በተደጋጋሚ መፍትሄ ለማግኘት ከቀበሌ እስከ ክልል ላሉ አመራሮች ቅሬታ ቢያቀርቡም አጥጋቢ ምላሽ አለማግኘታቸውንም ይገልጻሉ። አቶ ህንፃ አማሬ የተባሉ ቅሬታ አቅራቢ እንደሚናገሩት መንግስት ምላሽ ሊሰጠን እየተንቀሳቀስን እያለንበት ባለው ጊዜ የፈረሱ ቤቶችን አሻራ ለማጥፋት በዶዘር እየጠረገ ነው ይላሉ። ቦታችን ማስረጃው እንዳይገኝ ያኛውን የቦታውን ድንጋይና ምናምን ስነስተው? አድራሻውን እንዳይገኝ ማስረጃ እንዳይገኝ ነው ደዘር አዘው እንደዚህ ማፍረስ የጀመሩት። አቶ ገብረስላሴ ንጉስ ንጉሴ የተባሉ ሌላ ቅሬታ አቅራቢ በበኩላቸው እንግዲህ ከመንግስት ጋር ለመታገል አቅም የለንም። ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረግ ያድርግ፣ ቢፈልግን ይግደለን፣ ቢፈልግ አንድ የመጨረሻ ያድርግ። እኛ ያለን የወሰነ መጨረሻ ቤታችን ገብተን ሻራችን ዘርግተን አዛ መኖር ነው የምንመርድ የፈለግ ነው ጨረሻን የመቀለ ከተማ ሀድነት ክፍለ ከተማ አስተዳዳሪ አቶ ገብረታፈርም ስለ ጉዳዩ ጠይቀናቸዋል። ህጋዊ አይደሉም ተብሎ ከዘጠኝ ዓመታት በፊት የፈረሱ ቤቶች ከገጠር አስተዳደር ወደ ከተማ አስተዳደር ለማዛወር በተደረገው ማጣራት ህጋዊ ያለመሆናቸው ተደርሶበታል ብለዋል። በዚህም መሰረት ህገ ወጥ ቤቶች በማፍረስ ቦታውን ወደ ሊዝ እንዲገባ ተደርጓል ሲሉ ገልጸዋል። በአሁኑ ጊዜም ቦታውን የመንግስት በመሆኑ በልማት ምክንያት ከቤታቸው ለሚነሱ ሌሎች ሰዎች ለማደል ዶዘር አስገብተን እየ እየቀረግን ያለ ነው ብለዋል። ስለዚህ ይሄ ቅሬታ ድሮም በእንደርታ ወረዳ ያሉ ቅሬታቸው ወስዶ መፍትሄው የሚሆንና የማይሆን ውሳኔ ተሰጥቶበት ያደረ ነው ማለት ነው። ስለዚህ ከዚህ በኋላ መልስ የምንሰጥበት ምክንያትም አይደለም። እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀሉ አሉ። በመሰረተ ልማት ምክንያት እዛ አካባቢ የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁንም ይሄ ቦታ እያስተዳደርን ነው ማለት ነው። ዘጠኝ አመታት ሙሉ በቦታው ሲኖሩ ህገ ወጥ ነው ሳይባሉ የቆዩት ለምንድን ነው? መንግስት መጀመሪያውኑ ለምን አላገዳቸውም? በማለት ለአቶ ገብረ ጠይቀ ናቸዋል። ለብዙ አመታት ሰው ሲኖርበት ዝም ሊባል አይገባም ነበር። ቤቶቹ እንዲፈርሱ በተደረገበት ጊዜም የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስደዋል ሲሉ ገልጸዋል። አሁን ተገያጅ ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶክመንቶች አሉ። ስለዚህ ለተጋይ ተብሎ ኦሪጂናል የለውም በዛ ዶክመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዚ አይነት የእነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለን እንደዚህ ለተጋይ ተብሎ የተሰጠን አለ እያሉ የሚሰጡ ሰዎችም አሉ። በህግ ተጠያቂ የሆኑ ሰዎችም አሉ። እንደዚህ አይነት የማይገባቸው ወረቀትን፣ ድጋፍን እየሰጡ ለአመራሮቹም ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጭ ነው የያዙት። ስለዚህ ከአሰራርና ከመምሪያ ውጭ የያዙት ደግሞ ህጋዊ እርምጃ መንግስት መውሰዱ ተገቢ ነው። እውነተኛ የማስረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብለዋል ዋና አስተዳዳሪውም። ለአሜሪካ ድምፅ ሙልጌታ አጽባሀ መቀለም። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። ዜናው አልቆ የመጽሔቱን ክፍለ ጊዜ ነው የምትከታተሉት። ወደ ቀጣዩ ዘገባ እንለፍ። ከመቀሌ ወደ ነቀምቴ በቤንሻንጉል ጉሙዝ ዲባጢ እና ቡለን ወረዳዎች ሰዎች በታጠቀ ኃይል መገደላቸውንና ከንብረታቸው መፈናቀላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። የቡለን ወረዳ የሥራ ኃላፊዎች ሰዎቹ ወንጀል ስለፈጸሙ ታስረዋል ሲሉ የዲባጢ ወረዳ አስተዳዳሪ ግን መልስ ለመስጠት አልፈቀዱም። የክልሉ ኦዴፓ ተወካይ በበኩላቸው የተባሉት የመብት ጥሰቶች በኮማንድ ፖስቱ ምላሽ እንደሚያገኙ ገልጠዋል። ናኮር መልካ ነው ዘገባውን የላከው። በቤኒሻንጉል ጉሙዝ ክልል መተከል ዞን በዲባጤና ቡለን በሚገኙ ወረዳዎች ሰዎች መገደላቸውንና ያለአግባብ ያለ አግባብ መታሰራቸውን በደሉ ደረሰብን የሚሉ የአካባቢ ነዋሪዎች ለቪዮ ገለጹ። በቡለን ወረዳ ጭላንቆ ቀበሌ የታጠቀ ኃይል ባለቤታቸውን በጠራራ ፀሐይ እንደገደለባቸው የገለጹትና ስማቸውን እንዳይጠቀስ የጠየቁትና ከአምስት ልጆቻቸው ጋር በዘመድ ቤት ተጠልለው እንደሚገኙ ይናገራሉ። የተገደለው ባለቤቴ ነው። ንብረቴን፣ ቤቴን ትቼ አምስት ልጆቼን ውስጄ ወደዚህ መጣው። አምስት ልጆች አስተዳድራለሁ። ይሄው ሁሉ ነገሬ እዛ ቀረ። ሌላው በዲባቴ ወረዳ ጋሌስታ ቀበሌ በግብርና ስራን የሚተዳደሩ ግለሰብ ደግሞ ልጃቸው በወረዳው በሚንቀሳቀሰው የታጠቀ ኃይል እንደተገደለባቸው ገልጸው የሞት ልጃቸውን ልጆች ሰብስበው እየተንከባከቡ መሆናቸውንና በአካባቢው የሚታየው አለመረጋጋት ስጋት ውስጥ እንደጣላቸው ተናግረዋል። ስሜለ ቴሶ የሚባለውን የአምስት ልጆች አባት በቀየው ውስጥ ገደሉት። እሱ ከማንም ጋር ቂም የለውም። እነዚህ ሰዎች ከበውት ነው በጥይት የመጡት። ወንድሙ እንኳ አስከሬኑን እንዳያነሳ ነው ያሰሩት። በሁለቱም ወረዳዎች የሚገኙ የኦሮሞና የአማራ ተወላጆች በበኩላቸው ታጣቂዎች በአካባቢው የሚያደርጉት እንቅስቃሴ በነዋሪዎች ላይ ከፍተኛ ስጋት በመለቀኑ መሰናቀል አስከትሏል ብለዋል። ስማቸው እንዲጠቀስ ያልፈለጉ አንድ የቡለን ወረዳ ነዋሪ ደግሞ የደረሰብን ግፍ የሚሉትን እንዲህ ይገልጹታል። ከሰኞ ጀምሮ ከሰላሳ ሶስት በላይ ቢታሰሩም አንዳቸው ግን በአርባ ስምንት ሰዓት ወደ ፍርድ ቤት አልቀረቡም ወይም አልተፈቱም። ሰዎቹ የታሰሩበትን ምክንያት አልታወቀም። አባታቸው እንደ ታሰረ የሚናገሩት ሌላ ግለሰብ በበኩላቸው የቤኒሻንጉል ጉሙዝ ፖሊስና የፌዴራል ፖሊስ አባላት ቤታችንን ከፈተሹ በኋላ አባቴን ይዘዋቸው ሄዱ፣ እስከ ዛሬም አልተፈቱም ይላሉ። አባታቸው የተጠረጠሩበትን ወንጀል ለማወቅ ቢጠይቁም መልስ የሚሰጣቸው አካል እንዳላገኙ ይናገራሉ። ወንድማቸው እንደ ታሰረባቸው የነገሩኝ ሌላው ግለሰብ ደግሞ የተጠረጠረበት ወንጀል ያልታወቀ መሆኑን ነው የሚናገሩት። የታሰረው አባቴ ነው። ስማቸው ጉርሜሳ ነው። ለምን እንደ ታሰረ አናቅም። ከሌሊቱ አስር ሰዓት መጥተው ፈልገው አጡት። ከዛ በነጋታው መጥተው ወስደውት ሄዱ። በሁለቱም ወረዳዎች የሚገኙ የአማራና ኦሮሞ ተወላጆች በአካባቢው የሚንቀሳቀሰውን የታጠቀ ኃይል በመፍራት ቤት ንብረታቸውን ትተው ለመፈናቀል እየተገደዱ መሆኑን የዓይን ማኞች ተናግረው ቁጥራቸው ከአምስት መቶ በላይ አባወርዛ እንደሚሆንም ነው የገለጹት። ስለ ጉዳዩ ለማጣራት መጀመሪያ ለዲባጢ ወረዳ አስተዳዳሪ ለአቶ ደበሊ ባለጋፎስ ደውል ተከታዩን ምላሽ ሰጥተውኛል። አምስት መቶ የሚሆኑ አባወራዎች ንብረታቸውን ትተው፣ የግብርና መሬታቸውን ትተው ወደ ከተማ ሸሽተዋል። የአካባቢው አስተዳደር ምንድን ነው ችግራችሁ አላለንም። የገደለው መታሰር እያለበት ግን የታሰረው የእኛው ሰው ነው ለውጡ ለምን በአዲስ አበባ ተንጠልጥሎ ቀረ የወረዳው ፖሊስ አዛዥ ኮማንደር ብርሃኑ እጅታን ስለ ሁኔታው ጠይቄያቸው ማብራሪያ ሊሰጡ ፍቃደኛ አይደሉም የቡለው ወረዳ ፖሊስ አዛዥም እንዲሁ መልስ ከመስጠት ተቆጥበዋል የቤንሻንጉል ጉሙዝ የኦዴፓ ተወካይ አቶ ሀሰን አህመድ ግን በታጠቁ ኃይሎች ተፈጸመ ስለተባለው ግድያና ስለ ዜጎችም መፈናቀል ተከታዩን መልስ ለአሜሪካ ድምፅ ሰጥተዋል የሆነ ካለው ነገር ጋር ተያይዞ በኮማንድ ፖስቱ የሚታይ ይሆናል። ኮማንድ ፖስቱ ወደ ታች አልወረደም። በሁለት ቀናት ውስጥ ስራ ስለሚጀምር ያኔ መልስ ሰጣለሁ። ለአሜሪካ ደንስ ናኮር መልካ ከነቀምቴ አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት መጽሔት አይደለም አዲሱ ቅድም ድካም በዝቶብህ የመጽሔት ዝግጅት ነው ስትል ዝም ብዬ አለፍኩኝ። ሁለተኛው አጋማሽ ውስጥ ገብተን የሁለተኛው አጋማሽ አራተኛ ዘገባ ነው አሁን እየተላለፈ ያለው። ወደ ቁልቢ ነው የምንሄደው። የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቀዋል። ክብረ በዓሉ ከሃይማኖታዊነቱ በመለስ ማኅበራዊ ፋይዳውም የጎላ መሆኑን በሚያሳይ ሁኔታ የአካባቢው ሙስሊም በጎ ፈቃደኞች እንቅስቃሴ ከዚህ በፊት ከነበረው ሁሉ የጎላ እንደነበረ የበለጠ እንደነበረ ተገልጿል። ከኤርትራ ወደ ቁልቢ የተጓዙ ክርስቲያን አማንያንም ከሀያ ዓመታት በኋላ ለመጀመሪያ ጊዜ ዛሬ ገብርኤልን ከኢትዮጵያውያን ጋር አንግሰዋል። ሪፖርተራችን አዲስ ቸኮል ከቁልቢ ተጨማሪ አለው። ቁልቢን፣ ድሬዳዋን፣ ሀረር እና ሌሎች የምስራቅ አደርጌ ከተሞችን ላለፉት ቀናት ሞቅ ሞቅ አድርጓቸው የነበረው የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቋል። የበዓል አከባበሩ በቅርብ ዓመታት ከነበሩት ሁሉ ደማቅ እንደሆነ ብዙ አማኞች ይናገራሉ። የዘንድሮ የቁልቢ ገብርኤል ካለፉት ዓመታት በተለየ ሁኔታ በርካታ ኤርትራውያንም የተሳተፉበት ሆኗል። በበዓል አከባበሩ ላይ የአካባቢ ሙስሊም ማህበረሰብ ያደረጉላቸው እንክብካቤ እና ድጋፍ ከጠበቁት በላይ እንደሆነ ምዕመናን ይናገራሉ። ያው የኢትዮጵያ ሕዝብ እኮ የታወቀ ነው። ምን ጊዜ ሙስሊም፣ ክርስቲያን ምናምን ሳይባባል ሁሉም እኩል በአንድ እምነት የሚያከብር ነው የሚመስል። በሚገርም ሁኔታ መንገድ የጠፋበትን ሰው ያሳዩታል። ውሃ የጠማውን ሰው ያጠጡታል። የተራበ ሰው ካለ ይበላል። ሁሉም እንደ ኢትዮጵያ እንጂ እምነት እንደ ትልቅ ልዩነት ተቆጥሮ ወይም ደግሞ አንተ ሙስሊምና አንተ ክርስቲያን ነ ተባብሎ የሚከበር ባህል አልነበረም። እዛ አካባቢ ያለው ነገር በጣም ደስ ይላል። በቃ እኛነታችንን፣ ትክክለኛዋን ኢትዮጵያ ድሮ የምናውቃትን ያልተከፋፈለችውን አንድ የሆነችውን ሁሉም ሰው ሰው በሰውነቱ የሚተዋወቅባት ሰው በሰውነቱ የሚዋደድባትን ኢትዮጵያ ለማየት ሽያለው ቁልቢ ላይ ማለት ነው። እኔም ከትላንት ወዲያ ከሀረር ወደ ድሬዳዋ ስመለስ ከፍተኛ የትራፊክ መጨናነቅ ያለባት የአወዳይ ከተማ የትራፊክ እንቅስቃሴን የከተማዋ በጎ ፈቃደኛ ወጣቶች ሲያስተናብሩ ተመልክቻለሁ። በምስራቅ አረርጌ ዞን ፖሊስ መምሪያ የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ኮማንደር ስዩም ደገፋ በዓሉ ከመከበሩ በፊት ፖሊስ ጸጥታውን ከማረጋገጥ አንጻር ሰፊ ቅድመ ዝግጅት ማድረጉን ነው የሚናገሩት። እንደሚታወቀው እኛ የተነሳ ነው ካለፉት የቱልቢ ገብርኤል ንግሥ በዓል ተመክሮ በመነሳት የአጭር ጊዜ ቅድመ ማውጣት ነው። በዚህ መሰረት ትልቅ ወንጀል የሚበዙባቸው የደብር ግቢ ውስጥ ከደብር ውጭ አንዳንድ መዝናኛ ቦታዎች ላይ የጥንቃቄ መልዕክት ህብረተሰቡን፣ ንብረቱን፣ ገንዘቡን ሞባይሉን እንዲይዝ የደጠፍናቸው የጥንቃቄ መልዕክቶች አሉ። ከዛ ውጭ ደግሞ ያው እንደሚታወቀው ሺዎች የሚቆጠሩ ሺም የገመቱ የቤት መኪና፣ የህዝብ ትራንስፖርቶች ወደ ስፍራው ላይ ይመጣሉ። እዚህ ላይ ከዚህ ጋር በተያያዘ ብዙ ጊዜ አደጋዎች ይደርሳሉ። የሰውየት ይጠፋል፣ አካል ይጎላል፣ ንብረት ይወድማል። ይህንን በተመለከተ በራሪ ጽሑፎችን አዘጋጅተን ምዕመናኑ ይሄን እያነበበ አሽከርካሪ ይሄን እያነበበ የትራፊክ ሕግና ደንብ እያከበረ እንዲያሽከረክር በማድረጉ ነገር ለምዕመናኑ የግንዛቤ ማስጨበጫ ይሆናል ያልናቸውን ነገሮች ሁሉ አካሂደናል። ምዕመናኑ ያው እንደሚታወቀው ከአጎራባሽ ክልል ቱሪስቶች፣ አምባሳደሮች፣ የእምነቱ ተከታዮች፣ የሃይማኖት አባቶች፣ ሀገር ሽማግሌዎች፣ አረጋውያኖች ይመጣሉ። እነዚህን እንዴት ሊከባከቡ ይችላሉ ከሚል አንፃር ያው ጥበቃው የሚጀምረው ከምስራቅ ሸዋ እስከ ቁልቢ፣ ከጅጅጋ እስከ ቁልቢ፣ ከድሬዳዋ እስከ ቁልቢ ያሉት መንገዶች በሙሉ በጸጥታ አካላት የተሸፈኑ ነው። አስተማማኝ የጸጥታ አካላት ስለነበረ በቅርብ በቅርብ እንዲያደርጉ ችግር ሲያጋጥሟቸው ደግሞ መረጃ የሚሰጡበት በተመደቡት የፖሊስ አባላት መረጃ እንዲሰጡና ያም አልሳካ ካለ በጊዜያዊ የመረጃ ስልክ ቁጥራችን ደውሎ መረጃ እንደስ እንዲሰጡ ተደርጓል። ምዕመናኑ በመንከባከብ ና በማረጋገጥ ረገድ የአካባቢ ሙስሊም ማህበረሰብ የአንበሳውን ድርሻ እንደተወጣ ኮማንደሩም ይመሰክራሉ። እንግዲህ እንደሚታወቀው ገብርኤል የሚገኘው በርካታ ሙስሊሞች በሚገኙበት መሀል ምብርት ላይ ነው። እነሱም ጅብሪል ብለው ከኦርቶዶክስ እምነት ሃይማኖት ጋራ ገብሩ ትልቅ እምነት አላቸው። በዚህም የተነሳ አብሮ በመኖር አብሮ በመተሳሰር አብሮ በማክበር በመቻቻል በመፈቃቀር ያለን የረዥም ጊዜ ተመክሮ አንጻር በመነሳት የዘንድሮ ለየት ባለው መልኩ አንድ ብዙ ቀያዙትን በመርዳት የደከሙትን በማገዝ እረፍት ቦታ በመስጠት ውሃ በማቅረብ ለየት ያለ የተቻችሎ እንትን ያሳዩት በጎ ፈቃደኝነት እንቅስቃሴ እንደዚህ የታየበት ጊዜ የለም ማለት ነው። እንደውም ያነጋገርናቸው የእምነቱ ተከታዮች ነበሩ። እነሱ በሰጡን አስተያየት መሰረት እንደዚህ አይነት የሁለቱ እምነት ተቻችሎ እንደ ምሳሌ ሊጠቀስ የሚችል እና እንደዚህ አይነት አጋጥሞን አያውቅም የሚል ነው። በዓሉ ያለምንም የትራፊክ አደጋ የተጠናቀቀ ሲሆን ቁልቢ ካረፉ ምዕመናን አስራ አምስት ሺህ ብር እና ጋቢ ሲሰርቁ እጅ ከፍንጅ የተያዙ አራት ሰዎችም ለዚሁ አላማ በተቋቋመ ፈጣን ችሎት ከአንድ አመት ከአራት ወር እስከ ሁለት አመት ከሶስት ወር የሚደርስ ፍርድ ተፈርዶባቸዋል። የድሬዳዋና ሀረር ከተሞች በዓሉ ከመድረሱ ከቀናት አስቀድሞ የንግድ ትርኢትና ባዛሮችን ያዘጋጁ ሲሆን በድሬዳዋ ከባዛር ጎን ለጎን የተዘጋጀ የሙዚቃ ኮንሰርትም አለ። የሁለቱ ከተሞች ሆቴሎች ከሶስት ቀን በፊት ቀድመው ሙሉ በሙሉ በምዕመናን የሚያዙ ሲሆን በትምህርት ቤቶችና በግለሰብ ቤቶች የሚያድሩትም ምዕመናን በርካታ ናቸው። በዓሉ የአካባቢውን የንግድ እንቅስቃሴ እንዳነቃቃው የሚናገሩ በርካቶች ናቸው። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ድሬዳዋ። አዲስን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አስር ደቂቃ ይቀረናል። ፕሮግራማችን አገባደን ትግርኛ እንዲተካ ቦታ ለመልቀቅ የመጨረሻው ቅንብር አፍሪካ በጋዜጦች አዳነች ፍሳዬ እንደምታቀርበው አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ከሰላም ስምምነቱ በኋላ ኤርትራ ውስጥ ያለው ሁኔታ፣ ሱዳን ላይ የተከሰተው ህዝባዊ ተቃውሞ፣ በአንዳንድ የኮንጎ ዲሞክራሲያዊ ሪፑብሊክ ክፍሎች የምርጫ ጊዜ መተላለፍ ያስነሳው ቁጣ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ዘግሎብ ኤን ሜል የተባለው ካናዳ የሚታተም ጋዜጣ ዘጋቢ ኤርትራ ሄዶ የተገነዘበውን ሁኔታ ዘርዝሯል። ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ ምት ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ምርጫ ተካሂዶ አያውቅም። በብዙ ሺ የሚቆጠሩ እስረኞች ከማንም ጋር ሊገናኙ በማይችሉበት ሁኔታ ካለ ፍርድ ታስረው ይገኛሉ። አብዛኞቹ ወጣቶችና ጎልማሶች በወታደራዊ አገልግሎት ወይም በመንግሥት ሥራ ካለምንም ገደብ ያገለግላሉ። አገልግሎታቸው እስከ 20 ዓመታት ድረስ ሊቀጥል ይችላል፣ ይላል ዘ ግሎብ ኤን ሜይል ላይ የወጣው ጽሑፍ። አብዛኞቹ የውጭ ሚዲያ ኤርትራ መግባት ስለማይፈቀድላቸው እንዲህ አይነቱ በደል ከዓለም ሕዝብ የተደበቀ ነው። መንግስቱ ሁሉንም ነገር በምስጢር ስለሚይዝ በውጭ ሚዲያ ስለተዘገበው በከፍተኛ የመንግስት ባለሥልጣን ጀነራል ስብሓት ኤፍሬም ላይ ተደረገ ስለተባለው የግድያ ሙከራ እንኳን ለማረጋገጥ አልፈለገም ይላል ጽሑፉ። ኔፕሱን ሪሶርስ የተባለው የካናዳ የማዕድን ኩባንያ የኤርትራን መንግስት በመደገፍ ረገድ አብይ ሚና እንደሚጫወት ጽሑፉ ሲገልጽ በኤርትራ ትልቁ ባለሀብት እንደሆነ ጠቅሷል። የማዕድን ኩባንያው የኤርትራ መንግስት ብቸኛው የገቢ ምንጭ ነው ይላል። በግብርና በሌሎች ኦፊሴላዊ ክፍያዎች ከአንድ ቢሊዮን ዶላር በላይ የሚሆን ገንዘብ ለመንግስት እንደሚያስገባ ያወሳል። ኔፕሱን በኤርትራ ቢሻ ወርቅና የመዳብ ማዕድን የስልሳ ከመቶ ድርሻ ይዞ ከኤርትራ መንግስት ጋር በሽርክና የሚሠራ በመሆኑ በውትድርና አገልግሎት ያሉ ኤርትራውያን በማዕድኑ እንዲሰሩ በማድረግ በባርነት አገልግሎት ተሳትፏል የሚል ክስ ቀርቦበታል። የካናዳ ከፍተኛ ፍርድ ቤት ጉዳዩ በካናዳ ሊዳኝ ይችል እንደሆነ በመጪው ወር ሊያየው ቀጠሮ መያዙን በግሎብ ኤን ሜይል ጋዜጣ ጠቅሷል። ኔፕስል ሪሶርስ የተባለው የካናዳ የማዕድን ኩባንያ ጉዳዩ በካናዳ ሳይሆን በኤርትራ ነው መታየት ያለበት የሚለው ክርክሩን የይግባኝ ፍርድ ቤት ስላልተቀበለው በከፍተኛ ፍርድ ቤት ይግባኝ ማለቱን ጽሑፉ ገልጿል። ጽሑፉ ቀጥሎም ኤርትራ ትንሽ አገር ብትሆንም የሕዝቧ ብዛትም አራት ሚሊዮን ገደማ ቢሆንም ወደ ስዊዝ ካናል በሚያስወጣው ቀይ ባህር ላይ ስለምትገኝ ለልዕለ ኃያላን ሀገሮች ስትራቴጂካዊ ጠቀሜታ እንዳላት ጽሑፉ ያወሳል። ኤርትራውያን ከሚያሰሙት ምሬት አንዱ የግል ቤት መስራት መከልከል መሆኑን የግሎብ ኤንሜይል ጽሁፍ ሲያስረዳ፣ ደሞዝህ ሁለት ሺህ ናቅፋ ሆኖ ለመኖር በወር የሚያስፈልግህ ገንዘብ ግን አራት ሺህ ናቅፋ ነው ሲሉ አንድ ነዋሪ ማማረራቸውን ጽሁፉ ጠቅሷል። ሌላው የሀገሪቱ ነዋሪዎች የሚያነሱት ነጥብ አሁን ከኢትዮጵያ ጋር የነበረው ግጭት ስላበቃ የሚያሰጋ ነገር የለም፣ ለምንድን ነው አሁንም ወታደራዊ አገልግሎት ከ18 ወራት በላይ የሚቀጥለው የሚል ነው። አቶ መኮንን ጎይቶም የተባሉ በኤርትራ የባህልና የስፖርት ኮሚሽን ከፍተኛ ባለስልጣን በበኩላቸው ኢትዮጵያ ሁንም ቢሆን በኤርትራ ላይ አደጋ የማድረስ መሰረት አላት። በዛም ላይ ብሔራዊ አገልግሎቱ ካቆመ መንግሥት ከወታደራዊ አገልግሎት ለሚወጡት ሰዎች የስራ ዕድልና መኖሪያ ማቅረብ ይኖርበታል። ለውጥ ጊዜ የሚወስድ ሂደት ነው። ኢትዮጵያ ውስጥ የፖለቲካ መረጋጋት የለም። የህዝቧ ብዛት ከአንድ መቶ ሚሊዮን በላይ ነው። ስለሆነም በአነስተኛዋ ጎረቤቷ ልትነሳ ትችላለች ማለታቸውን ዘ ግሎብ ኤንሜይል ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አሶሺትድ ፕሬስ የዜና አገልግሎት ደግሞ ሱዳን ውስጥ ሲካሄድ ስለቆየው ህዝባዊ ተቃውሞ ዘግቧል። ካለፈው ሳምንት ሮቦ አንስቶ በአብዛኞቹ የሱዳን ክፍሎች የተቃውሞ ሰልፎች ተካሂደዋል። የሱዳን ጋዜጠኞች ማህበር የሚቀርቡትን የነፃነትና የዲሞክራሲ ጥያቄዎችን በመደገፍ ፕሬዚደንት ዑመር አል በሽር ከስልጣን እንዲወርዱ በመጠየቅ የስራ ማቆም አድማ አካሂዷል። የጋዜጠኞቹ ማህበር ያወጣው መግለጫ የሦስት ቀናቱ የሥራ ማቆም አድማ መንግስት በጋዜጠኞች ላይ የሚያደርሰውን ሳንሱርና ጋዜጦች እንዳይታተሙ ማገድን የመሳሰሉትን በደሎች ለመቃወም ጭምር ነው ማለቱን የአሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። በመጀመሪያዎቹ አምስት የተቃውሞ ቀናት ወቅት 37 ሰዎች እንደተገደሉ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን መናገሩን ዘገባው ጠቅሷል። የሀገሪቱ መንግስትም የሞቱ ሰዎች እንዳሉ መናገሩን፣ ዩናይትድ ስቴትስ፣ ብሪታንያ፣ ኖርዌይ እና ካናዳ በተቃውሞ ሰልፈኞች ላይ ጥይት የመተኮሱ ተግባር ምርመራ እንዲካሄድበት ጥሪ ማቅረባቸውን የአሶሽየትድ ፕሬስ ዘገባ አውስቷል። ተቃውሞ ከጀመረበት ጊዜ አንስቶ መንግስት በነጻ ጋዜጦች ላይ ከባድ ሳንሱር መጣሉን የመንግስት ሚዲያ ደግሞ የመንግስትን መስመር ብቻ እንደሚከተል ዘገባው ሳይገልጽ አላለፈም። የብሪታንያ የዜና ማሰራጫ ኮርፖሬሽን ቢቢሲ ድረገጽ በዘገበው መሰረት በኮንጎ ዲሞክራሲያዊ ሪፑብሊክ ባለፈው እሁድ ምርጫ ቢካሄድም በርካታ ተቃዋሚዎች የሚበዙባቸው ቦታዎች በምርጫው አለመካተታቸው ያስቆጣቸው ሰዎች ለተቃውሞ ሲወጡ እምባስ መጭጋዝ ተተኩሶባቸዋል። የጸጥታ ችግርና የኢቦላ ስጋት አለባቸው በሚባሉ ሶስት ከተሞች የምርጫው ሂደት እስከ መጪው መጋቢት ወር ድረስ እንዲዘገይ ተደርጓል። ነገር ግን አዲሱ ፕሬዚደንት ቃለ መሐል ላይ የሚፈጽሙት በመጪው ጥር ወር በመሆኑ ከአንድ ሚሊዮን በላይ የሚሆኑ ዜጎች ድምፅ ቦታ አይኖራቸውም ማለት መሆኑን የቢቢሲው ዘገባ አውስቷል። የኮንጎ ዲሞክራሲያዊ ሪፑብሊክ እንደ አውሮፓ አቆጣጠር በ1960 ዓ ም ከበልጅም ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ሰላማዊና ዲሞክራሲያዊ ስልጣን ሽግግር ኖራት እንደማያውቅ ዘገባው ጠቁሟል። ለ17 ዓመታት ያህል በስልጣን ላይ የቆዩት ፕሬዚደንት ጆዜፍ ካቢላ ከሁለት ዓመታት በፊት ከስልጣን መንሳት ነበረባቸው። ነገር ግን መሠረተ ልማቷ ደካማ በሆነው ሀገር በህዝባዊ መነሳሳትና በሎጂስቲክስ ችግር ምክንያት የሚተካቸውን ሰው የመምረጡ ጊዜ ሲራዘም ቆይቷል። የተቃዋሚዎች ደጋፊዎች ካቢላ በስልጣን ላይ ለመቆየት ሲሉ የሚሸርቡት ደባ ነው የሚል ጥርጣሬ አላቸው። ፕሬዝዳንቱ ግን ይህን ያስተባብላሉ። በፕሬዚዳንታዊው ምርጫም የቀድሞ የአገር አስተዳደር ሚኒስትር ኢማኑኤል ራማዚኒ ሻዳሪን እንደሚደግፉ ተናግረዋል ይላል የቢቢሲው ድረገጽ ላይ የወጣው ዘገባ። የሀገሪቱ የምርጫ ኮሚሽን በአንዳንድ ቦታዎች የምርጫ ጊዜውን ለማስተላለፍ ከመወሰኑ በፊት አንዳንድ የሚመለከታቸው ክፍሎችን አማክሬያለሁ እንደሚል የቢቢሲ ዘገባ ጠቅሷል። የህገ መንግሥት ጠቢብ ትሬዘር ማኮንያ ግን በመምረጥ መብት ላይ ገደብ ሊያደርግ የሚችለው የምርጫ ኮሚሽኑ ሳይሆን ህገ መንግስታዊ ችሎት ነው ብለዋል ብለዋል ሲል የቢቢሲው ድረገጽ ላይ የወጣ ዘገባ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አመሰግናለሁ። አዳነችን ለአፍሪካ በጋዜጦች ቅንብሯ። አሁን የማጠቃለያ ዜና አላሰማም ከ1934 ዓ ም እስከ 2010 ዓ ም የወጡ የኢትዮጵያን ህግጋት ማንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ተዘጋጅቷል። የሰነዶች ማረጋገጫና መዝገባ ኤጀንሲን አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎት ይፋ ተደርጓል። ቁልቢ ገብርኤል በሰላም ተጠናቋል። ዛሬ ሙስሊም ምዕመናን ከወትሮ ለየት ባለ ሁኔታ ድጋፍና በጎ ፈቃደኞቹ ድጋፍ ሲሰጡ ታይተዋል። ኤርትራውያንም ከሀያ ዓመታት በኋላ ከኤርትራ ተነስተው ቁልቢን ከኢትዮጵያውያን ጋር በጋራ አንግሰዋል። ይህ በእንዲህ እንዳለ ኤርትራ ውስጥ የህክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ ሰላሳ ዘጠኝ ኢትዮጵያውያን የህክምና ባለሙያዎች ዛሬ በጤና ጥበቃ ሚኒስትር ደኤታ ዶክተር ሌያ ታደሰ ተሸኝተዋል። በፕሬዝደንት ዶናልድ ትራምፕ እና በዲሞክራት እንደራሴዎች መካከል በተፈጠረው የበጀት መፋጠጥ ምክንያት በከፊል ከተዘጋ ሰባተኛ ቀኑን ለያዘው የዩናይትድ ስቴትስ መንግስት የመከፈት ፍንጭ የሚችል መፍትሄ እስካሁን አልታየም። የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አጠቃለለ። በነገራችን ላይ ቁልቢ ገብርኤል ስትል ጥላሁን ግዛው የተገደለው ልክ በዛሬ ዕለት የዛሬ 49 ዓመት ነበር። ከታሪክ ማህደር አድማጮች፣ ፕሮግራማችን እዚህ ላይ ተጠቃሏል። የትግርኛ ፕሮግራም ይቀጥላል። ያስተናገድናችሁ እኔ አዲሱ አበበ ና እኔም ሰሎሞን አባተነን። አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን፣ የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። Subtitles by the Amara.org community